የጥላቻ ንግግርና የሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ሕግ ረቂቅ እንደሚያሳስበው ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች ተናግሯል። ተጨማሪ ውይይት ሳይደረግበትና ሳይከለስ አሁን ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል ብሏል። ሁማን ራይትስ ዋች የረቂቁ አቀራረጽና የቋንቋ አጠቃቀም ለትርጉም ክፍት የሆኑ አረፍተ ነገሮችን በማካተቱ ሐሳብን በመግለጽ ነጻነት ላይ ገደብ ሊጥል ይችላል ሲሉ ለሰብአዊ መብቶች መከበር የሚከራከሩ ሀገር በቀል ድርጅቶችም ስጋታቸውን አሰምተዋል። ፌዴራሉ ጠቅላይ አቃቤ ህግ ደግሞ ህጉ በዜጎች ላይ ጥቃት እንዳይደርስ ታስቦ የተረቀቀና አስፈላጊ ነው ብሏል። ጽዮን ግርማ ያጠናቀረችው ዘገባ አለ። በፌዴራል ጠቅላይ አቃቢ ህግ ጽህፈት ቤት ተረቆ በሚኒስትሮች ምክር ቤት ጸድቆ በህዝብ ተወካዮች ምክር ቤት ውይይት ከተደረገበት በኋላ ለዝርዝር እይታ ለህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ የተመራው የጥላቻ ንግግርና ሀሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጁ ግልጽነት የጎደለው ህገወጥ ወጥ የሚባሉት ጉዳዮች በግልጽ ያልሰፈሩበትና ለትርጉም ክፍት የሆኑ አንቀጾች የተካተቱበት መሆኑ ለፖለቲካ ጥቅም ሲባል ዜጎችን ለማፈን ተግባር ሊውል ይችላል የሚል ስጋት እንዳለው የገለጸው ዓለም አቀፉ የሰብአዊ መብት ተቋም ዩማን ራይትስ ዎች አዋጁ ከወዲሁ ማሻሻያ እንዲደረግበት አርብ ዕለት ባወጣው መግለጫ አሳስቧል። የድርጅቱ ከፍተኛ አጥኒ ላቴሽያ ባይደር በዚሁ መግለጫ ላይ በሰጡት አስተያየት አዋጁ ከስሙ ጀምሮ ለትርጉም ክፍት የሆነ ቀጣው ጉዳይ የትኛው እንደሆነ በግልጽ ያልተቀመጠ፣ ሁለት ግለሰቦች በማህበራዊ ትስስር መድረኮች የውስጥ መልእክት መለዋወጫ የሚያደርጓቸውን የመልእክት ልውውጦች ጭምር እንደ ወንጀል የሚያስ ቁጥር አንቀጾች የተካተቱበት እንደሆኑ ተናግረዋል። መንግስት በሀገሪቱ የተከሰቱ ቀውሶችን ለመግታት በሚል ያረቀቀው ይህ አዋጅ ችግሩን ከማቃለል ይልቅ በመናገር ነጻነት ላይ ገደብ ሊያደርግ ይችላል ያሉት ላቲሽያ ለዚህ ችግር መፍትሄ የተባለ አፋኝ አንቀጾችን በማካተት አዋጅ ከማውጣት ይልቅ ችግሮቹን ለመፍታት ህብረተሰቡን ማስተማር የተሻለ አማራጭ ነው ብለዋል። አዋጁም ከመጽደቁ በፊት መሻሻል እንዳለበትም አሳስበዋል። በዚህ አዋጅ ላይ በቅርቡ ኢትዮጵያን የጎበኙት የተባበሩት መንግስታት ድርጅት ልዩ መልእክተኛ ዴቪድ ኬይ አዋጁ ሀሳብን በመግለጽ ነጻነት ላይ ጥላ ሊያጠላበት ይችላል የሚል ስጋታቸውን አጋርተው ነበር። ይህን አዋጅ ያረቀቀው የፌዴራል ጠቅላይ አቃቢ ህግ ቃል አቀባይ አቶ ዝናቡ ቱኑ ረቂቅ አዋጁ የዜጎችን ደህንነት ለማስጠበቅ የተረቀቀና እስካሁንም ብዙ ውይይት የተደረገበት አሁንም በውይይት ላይ ያለ ነው ይላሉ። መብቱ ላይ የሚጣለው ገደም ዓላማ የገደቡ አስፈላጊነትና ተመጣጣኝነት በጥንቃቄ መርምሮ አመዛዝ ነው። በነፃነት በነጻነት የመግለጽ መብት ላይ የህግ ገደብ ማስቀመጥ በዲሞክራሲ ሀገራትም ተቀባይነት ያለው የተለመደ አሰራር በሆኑ በሀገራችን ኢትዮጵያ አለው። አሁን የዲሞክራሲ ስርዓት ግንባታ የተጠናከረ የእንቅስቃሴው የተጠናከረ የሚሄድበት ሁኔታ ካለው ጋርም ታይዘው ልምዱም አሰራሩም ከዲሞክራሲ ስርዓቱ ማጠናከር ጋር ብቻ እንደሆነ ታሳቢ ተደርጎ የተወሰደበት ሁኔታ ነው አለ። ይህን እውነታ ሆነው በተለይ አሁን ካለው ፖለቲካዊ ነጻነት እየተበራከተ መጣው የጥላቻ ንግግርና ሀሰተኛ ንግግር ስርጭት መፍትሄ ካልተበጀለት ለሀገር ሰላም ደህንነት፣ እንዲሁም አጠቃላይ ለለውጡ እንቅስቃሴ ዘላቂና ትልቅ አደጋ እንደሚያመጣ ግልጽ ነው። ይህን ፕራክቲካሊ እያየ ነው። ሰ በርካታ ዜጎቻችን በዚሁ ሀሰተኛ በሆኑ ጥላቻ ባዘሉ ንግግሮች፣ ሀሰተኛ በሆኑ መረጃዎች ከምንም በላይ ማህበራዊ ሚዲያዎቹ ከበሚሰራጩበት አግባብ

ከባድ ስነ ልቦና ችግሮችን እንዳመጣም ይታወቃል። መሰው እነዚህ ነገሮችን መከላከል የግድን ነው። አቶ ዝናቡ ትኑ በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳንም ቢሆን ሀሳብን የመግለጽ መብት ከኃላፊነት ጋር እንደሚመጣ በግልጽ ይደነግቃል ብለዋል። በረቂቅ አዋጁ ላይ የጥላቻ ንግግር ትርጉም በሚል የተቀመጠው የሌላን ሰው ወይም የተወሰነ ማህበረሰብ ብሔርን፣ ሃይማኖትን፣ ጾታን፣ ወይም አካል ጉዳተኛን መሰረት በማድረግ ጥላቻን ወይም መድሎን የሚያበረታታ ንግግር ይለዋል ዜግነ ነትን፣ ስደተኝነትን፣ ቋንቋን፣ ውጫዊ ገጽታን እንደ መጥፎ መስሎ የሚያንኳስስ የሚያስፈራራ ለጥቃት የሚያነሳሳና ጥላቻ አዘል ጽሁፎችን በመልእክት ማስተላለፍ በጽሁፍ ማሰራጨት ብሮድካስት በማድረግና ማህበራዊ ሚዲያ ላይ ማሰራጨት በድምጽ እና በቪዲዮ ጭምር ለሰዎች ማስተላለፍ የጥላቻ ንግግር በሚል በአዋጁ ተቀምጧል። ሆን ብሎ ሀሰተኛ መረጃን ማሰራጨት ማጋራት ወንጀል መሆኑን ረቂቁ ይደነግጋል። ድንጋጌዎቹን የተላለፈም በገንዘብና በእስር እንደሚቀጣ ሰፍሯል። የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብት ዋና ዳይሬክተር ኢትዮጵያ አሁን ካለችበት ሁኔታ አንጻር አዋጁ አስፈላጊ እንደሚመስል ጠቁመው ነገር ግን እንዲህ ያለው አዋጅ አፋኝ እንዳይሆን በጥንቃቄ ሊታይ ይገባል ብለዋል። ባለፉት በርካታ ዓመታት በጣም በአፈና ውስጥ የነበረ አገር ነው፣ በአፈና ውስጥ የነበረ ሕዝብ ነው። ብዙዎች እንደሚሉት እንደማምንበት፣ ለውጡ ድንገተኛ ነው። ዝግጅት ተደርጎበት አስቀድሞ ተቋማት ተገንብተው የህግ ማዕቀፎች በሚገባ ተዘረጋጅተው የመጣ ለውጥ አይደለም። በድንገት ነው የመጣው። ሕዝቡም አልተዘጋጀም፣ መንግስትም አልተዘጋጀም። ስለዚህ በዚህ ምክንያት በተለይ ህዝቡ በነጻነት የመኖር ልምምድ ያልነበረው በዲሞክራሲ ባህል፣ ሰብአዊ መብቶች ዋጋ በመስጠት ባህል ውስጥ ልምምድ እያደረገ የኖረ ህዝብ አይደለም። እንዳየነው ነው ለውጡ እንደመጣ በጣም በርካታ ቀውሶች ተፈጥሯዋል። ዛሬም ድረስ ሰፊ ችግር አለ። ችግሩን ከሚያባብሱት ነገሮች አንደኛው ነገር ይሄ ጥላቻ ንግግር በብሔር ላይ፣ በሃይማኖት ላይ፣ በማንነት ላይ የተመሰረቱ በተለይ ማህበራዊ ሚዲያን በመሰረት ያደረጉ በጣም ለግጭት የሚጋብሱ ንግግሮች፣ አገላለጾች ይሄ መሬት ላይ ያለ እውነት ነው። እንግዲህ ይህን ችግር እንዴት ይፈታ ሲባል መንግስት መረጠው መንገድ በህግ ለመገደብ ነው የጥላቻ ህግ እና ዲስኢንፎርሜሽን ህግ ያው፣ የመጀመሪያው አይደለም በኢትዮጵያ በአለም ላይ በርካታ ሀገሮች ውስጥ አለ። አሁን የሚያሳስበው ይሄ የጥላቻ ህጉ ልክ እንደ ስራ ላይ እንዳለው የጸረ ሽብር ህጉ በቀላሉ አቢዩዝ ሊደረግ የሚችል በተለይ ደግሞ ምናልባት እንኳን አሁን ተቋማቱ ሆን ብለው ይህን ህግ የተለየ አመለካከትን ለማፈን ሊጠቀሙበት ይችላል ባይባል እንኳን ከአቅማቸው ካላቸው አቅም አንጻር እንዲህ አይነት በጣም ሴንሲቲቭ ሻርፕ የሆነ ህግ በዚህ ጊዜ ማውጣት በጣም አሳሳቢ እና ሰፊ ጥንቃቄ ሰፊ ውይይት መደረግ ያስፈልጋል ብዬ ነው የማስበው። አቶ አመሀ አዋጁን ተቻክሎ ከማውጣት ይልቅ ለጥላቻ ንግግሮች ምንጭ የሆኑትን ማህበራዊና ፖለቲካዊ ሁኔታዎች ላይ መስራት መቻል እንዳለበት ይጠቁማሉ። ለዚህም መንግስት፣ የዴሞክራሲ ተቋማት፣ የበጎ አድራጎት ድርጅቶች በጋራ ህብረተሰቡን በማስተማርና ብሔራዊ እርቅም ማድረግ ያስፈልጋል ብለዋል። አዋጁም ሆነ እንዲህ ያለ ህግ ሲወጣ አፋኛ ለመሆኑን ለዴሞክራሲ ስርዓት ግንባታም አስተዋጽኦ የሚያበረክት መሆኑን ማረጋገጥ ያስፈልጋል ይላሉ። በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር እና የሚዲያና የኮምፒውተር አዋጅ በማርቀቅና በማሻሻል ሂደት ላይ የተሳተፉት ዶክተር መሰንበት አሰፋ በበኩላቸው የአዋጁ አስፈላጊነት ላይ እምነት አላቸው። ሁለቱንም ነገር ማየት አለብን፣ በጎ ነገሩንም መጥፎ ነገሩንም ብዬ አስባለሁ። ማንኛውም ህግ አድሬስ የሚያደረጋቸው ማህበራኛ ፖለቲካዊ ጉዳዮች ይኖራሉ። ስጋት የሚመጣው ከህጉ ይዘት ብቻ አይመስለኝም። አብዛኛው ከህጉ ይዘት አይደለም። እኔ አሁን የህጉን ይዘት በደንብ ለማየት ሞክሬያለሁ እና መጥፎ ህግ አይደለም። ህጉን እንደ ህግ እንደ ህግ ባለሙያ ሳየው ችግሩ የሚመጣው ግን ኢትዮጵያ ውስጥ እንደዚህ አይነት አሁን የጥላቻ ንግግር የሆኑ የሰራሽ በተለይ ፖለቲካዊ ይዘት ያላቸውን ነጻነቶች በከፍተኛ ሁኔታ ሊጎዱ ስለሚችሉ የዲሞክራሲ ስርአቱ በጣም ጠንካራ ባልሆነበት ሀገር እሱ የዲሞክራሲ ስርአትን በሚጠይቀው መልኩ ደረጃ ደርሷል ብለን በሙሉ ልብ መናገር አንችልም። የፖለቲካ ስርአታችንም እንደዚሁ ለውጦች አሉ። በጣም ተስፋ የሚሰጡ ነገሮች አሉ። ነገር ግን በጎ ነገሩን ደግሞ ስታየው ምንድን ነው? ንግግር አሁን ኢትዮጵያ ውስጥ ባለው የፖለቲ አሁን ያለው ሁኔታ የሚያሳየው በተወሰነ መልኩ የህግ ማዕቀፍ ሊኖሩ ይገባል። ዶክተር መሰንበት ገና ወደፊት በአፈጻጸም ላይ አፋይ ሊሆን ይችላል የሚለውን ስጋት አይቀበሉትም። ከወዲሁ እንደዛ የምናስብ ከሆነ ተስፋ የለንም ይላሉ። ዲሞክራሲውንም ነጻነቱንም ኢንፎርም የምናደርገው በህግ ብቻ አይደለም። ሲቪል ሶሳይቲዎች አሁን በተወሰነ ደረጃ ይጠናከራሉ። ስለዚህ መንግስት አላግባብ ህጎች ተደርገው መግለጫ ሊያወጡ ይችላሉ። የኢትዮጵያ ሲቪል ሶሳይቲዎች ፎረም አለ፣ የጋዜጠኞች ማህበር አለ። ጭራሽም አይውጣ የሚለውን ክርክር እኔ ብዙ ማለት ነበሩ በዛ ምክንያት። ዞሮ ዞሮ ህግና ፖለቲካ በጣም የተያዘ ነገር ነው። ሆን አንድ ነገር መርሳት ይበት ህግ ሁሉንም የማህበረሰብና የፖለቲካ ችግራችን አይፈታል የፖለቲካ መፍትሄ የሚያስፈልጋቸው የፖለቲካ ጉዳዮች አሉ። ህግ የህግ መፍትሄ የሚያስፈልጋቸው የህግ ጉዳዮች ብቻ። የጥላቻ ንግግርን በተመለከተ የህግ ሪስፖንሱ አንዱ የሚሆነው የጥላቻ ንግግር አዋጁ ማውጣት፣ የተቋማት አደረጃጀታችንን ማጠናከር፣ ፍርድ ቤቶች ነጻ እንዲሆኑ፣ አቃቢ ህጎች ነጻ እንዲሆኑ፣ ፕሮስኪሽናል ፓተርናቸውን ሲከተሉ፣ እነዚህ ነገሮች በየዘርፉ የዲሞክራሲ ኢኮሲስተሙ በደንብ እንዲሰራ ኦፕሬት እንዲያደርግ ማለት የኛ ኃላፊነት ነገር ግን ይህ ህግ መጣ። ስለዚህ በቃ መንግስት እንትን ያደርጋል እንደዚያ ከሆነ ሀልፕለስ ነን ማለት። የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በበኩላቸው በአዋጁ አስፈላጊነት ላይ እምነት አላቸው። ነገር ግን የአዋጁ አቀራረጽና የቋንቋ አጠቃቀሙ ላይ ክፍተት መኖሩን ይስማማሉ። እንግዲህ የዚህ ነገር መነሻ እንደሚታወቀው ኢትዮጵያ ውስጥ አሁን በማህበራዊ ሚዲያ አጠቃቀም ላይ አሳሳቢ ችግር ታይቷል፣ እና ያንን በተለይ የሀሰተኛ መረጃ በማሰራጨትም ሆነ የማህበራዊ ሚዲያን ለጥላቻ ዓላማ እና ለመጥፎ የአመፅ ቅስቀሳ የማዋል አዝማሚያ ኢትዮጵያ ውስጥ ታይቷል። ስለዚህ ይህ ሁኔታ አሳሳቢ ስለሆነ መንግስት ይህንን ጉዳይ ሊያስተዳድር የሚችል አንድ አይነት የህግ ማዕቀፍ ሊኖር ይገባል የሚል ሀሳብ መኖሩ በራሱ ስህተት አይመስለኝም። ነገር ግን ብዙ ጊዜ ይሄ የጥላቻ ንግግር ወይም አሰተኛ መረጃ የሚባል ጉዳይን ለማስተዳደር በዓለም ላይ የሚወጡ ህጎች በሙሉ በጣም በከፍተኛ ጥንቃቄ ካልተቀረጹ ከጥቅማቸው ይልቅ ጉዳታቸው ያመዝናል እና አሁን ኢትዮጵያ ውስጥም የተዘጋጀው ረቂቅ ህግ አቀራረጹ እና የቋንቋ አጠቃቀሙ ትንሽ ሰፋ ብሎ የተጻፈ ስለሆነ ይህ በስራ ላይ አዋዋል ላይ ችግር ሊፈጥር ይችላል። ስጋት መነሳቱ ተገቢ ይመስለኛል። በጥንቃቄ መቀረጽ መቻል ስላለበት ማለት ነው። ስለዚህ ጥያቄውና ስጋቱ መነሳቱ ተገቢ ነው። በሌላ በኩል ግን መንግስት ደግሞ ለመውሰድ እየፈለገ ያለው እርምጃ ምክንያቱ ምን እንደሆነ ይታወቃል። ስለዚህ ከዓለም አቀፍ ሕግ ድንጋጌዎች ባልወጣ መልኩ ስለሆነ ገደብ መቀመጥ ያለበት ሀሳብን በነጻነት የመግለጽ መብት ላይ በጥንቃቄ ተፈትሾ መቀረጽ አለበት ብዬ እስማማለሁ እኔም። ይህ አዋጅ ሀሳብን የመግለጽ ነጻነትን ሊያፍን ይችላል የሚል ስጋት ካላቸው ከዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትሶችና ከተባበሩት መንግስታት ልዩ መልእክተኛ ዴቪድ ኬ በተጨማሪ በመብት ዙሪያ በመስራት ልምድ ባላቸው ወጣቶች በቅርቡ የተመሰረተው የመብቶችና ዴሞክራሲያዊ ብልጽግና ማዕከል በተዘጋጀ ውይይት አዋጁ አፈናን ሊያስከትሉ የሚችሉ አንቀጾች የተካተቱበት ነው የሚል ውይይት ተነስቷል። በምሳሌነትም ከዚህ ቀደም ዜጎችን ለማፈን ስራ ላይ ከዋለው የጸረ ሽብር አዋጁ ጋር ያመሳሰሉታል። የፌዴራል ጠቅላይ አቃቢ ሕግ አቶ ዝናቡ ቱኑ ግን ይህንን ስጋት አጣጥለውታል። እኔ አሁን በጣም ኮምፕሊትሊ የአሳብ ልዩነት ከዚህ ጋር ያለኝ ነገር ምንድን ነው የሕጉ አስፈላጊነትና ፕራክቲካሊ አሁን ሀገሪቷ ያለችበትን ነገሮችን በሚገባ እነዚህ አካላት ከተረዱ በኋላ ሕጉ ተፈጻምነቱ ሲመጣ በሌላ አንግል ይተረጎማል ብሎ መደምደም ተገቢ አይደለም የሚል መነሻ ነው። አለ እይታው መስተካከል መቻል አለበት። ከዚህ ቀደም ነበረው የጸረ ሽብር አዋጁ ትክክል ነው፣ የፖለቲካ ፍጆታ ውሏል፣ የስ የአጠቃላይ ዜጎችን ሰብአዊና ዲሞክራሲያዊ መብቶችን አፍኗል፣ የስ ምንም ልውነት የለንም። ለጊዜ ሀገሪቷ በእንደዚህ አይነት የጸረ ዲሞክራሲ ስርዓት ውስጥ ትራመዳለች፣ አንዴች ወደፊትም ብሎ

በሀገሪቷ የእድገት ጎዳና እና የፖለቲካ ስርዓት ግንባታ የመጠራጠር የሚባለች ይሄ ጥርጣሬ ለምን ይመጣል? አደለም ያን ይመለሻል ምክንያቱም ያለፍንባቸው ብዛቶች የተጓዝንባቸው ሂደቶች እነሱን ጥርጣሬ እንዲወልዱ ዜጎች በሀገሪቷ የሕግ ስርዓት እንቅስቃሴዎች፣ በሀገሪቷ የፍትህ ስርዓቱ ላይ፣ በሀገሪቷ አጠቃላይ የፍትህና ርትዕ ጉዳዮች ላይ እምነታቸው እየሸረሸረ የመጣበት ሁኔታ ስለነበረ ጥርጣሪያው ከዚህ አንጻር ተገቢ ነው፣ ግን አሁንም እንደዛ ነው የሚተረጉሙት ብሎ መደምደም ተገቢም ስላልሆነ እና መነሻው የሚያግባባን ከሆነ የህግ አተረጓገሙ እና አፈጻጸሙ ህጉ በአስቀመጠ አግባብ ብቻ ነው የሚቀጥለው የምለው ነገር ላይ በሚግባባ ጥሩ ነው የሚል ሀሳብ ስላለኝ ነው። አቶ አማህ መኮንን በበኩላቸው በአቃቢ ህግ በኩል ረቂቅ አዋጁን በማዘጋጀት አሁን ባለው አሰራር ጊዜ ወስዶ መወያየት ወይም ሀሳብን ያለመቀበል ችግር ይኖራል ብለው እንደማያምኑ ገልጸው ስለዚህም የመብቶችና ዴሞክራሲ ብልጽግና ማዕከልን ጨምሮ አዲስ እየተመሰረተ ባለው ጥምረት አማካኝነት ባለሙያ ተመድቦ የሂውማን ራይትስ ዎችና የተባበሩት መንግስታት ድርጅት መልክተኛ ሀሳብንም አካተው ሌሎች አስተያየቶችንም ሰብስበው ውይይት ለማድረግ ለመ ሲመጩ ቅዳሜ ቀጠሮ መያዙን ገልጸዋል። በመጨረሻም ሊሞሉ ይገባቸዋል የሚሏቸውን ክፍተቶችና ሊደረጉ ይገባል ያሏቸውን ጥንቃቄዎች ለመንግስት እንደሚያቀርቡ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ